ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ 19 በ 22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 14 2009 ዓ ም ዝግጅታችን ጀመረ ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? አስተናጋጆቻችሁ አዲሱ አበበና እኔም ሶሎሞን አባትን ጤና ይስጥልን። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ለሃያ አንድ ሰዎች ፕሬዚዳንታዊ የነጻነት ሜዳሊያ ሸለሙ። ዛሬ መንፈሳችንን ከፍ ከፍ የሚያደርጉልንን አንድነታችንን ያጠነከሩልንና ወደ እድገት የገፉንን ልዩ የሆኑ ድንቅ አሜሪካውያን እናከብራለን። የአሜሪካው ፕሬዝደንት ሽልማቱን ከሰጡ በኋላ ካደረጉት ንግግር የተቀነጨ በነው የሰማችሁት። በአብይ ርዕስ ዘገባለን። አሁን የዓለም ዜናው ይነበባል። ወደ አስራ ስምንት ሺህ የሚሆኑ የቀድሞ ስደተኞች በዚህ ዓመት በሶማሊያ ክሲማየ ውስጥ እየሰፈሩ ሲሆን አብዛኛዎቹ በቂ መጠለያ፣ ምግብ፣ የጤና ጥበቃና ስራ ለማግኘት ጥረት እያደረጉ መሆናቸው ተሰምቷል። በሀያዎቹ የዕድሜ ክልል ውስጥ የሚገኘው የቀድሞ ስደተኛ አብዱላህ መሐመድ ከቀድሞ ልምድ ለመላቀቅ እንደሚሞክር ተስፋውን ገልጧል። ክልሎቹ ለየት ባለ ሁኔታም አሁን በአንድ ጋራዥ ውስጥ የመካኒክነት ልምምድ እያደረገ መሆኑ ታውቋል። አሁን እዚህ ቢያንስ አንድ ሙያ እየተማርኩኝ ነኝ፣ ያለው አብዱላሂ ዳዳም መጠለያ ጣቢያ ውስጥ በሆን ኖሮ ይህን አይነት እድል አላገኝም ነበር ሲልም ተናግሯል። የልምምድ ጊዜውም ለሌላ አንድ ወር መራዘሙን ጠቅሶ አሁን በቂ ልምድና ተሞክሮ ይዤ እወጣለሁ ሲል ተናግሯል። በአውሮፓውያኑ የዘመን አቆጣጠር በ2014 እና በተጨማሪም በተከታዩ 2015 ዓ ም መጀመሪያ ላይ ላይቤሪያን ጊኒንና ሴራሊዮንን ክፉኛ የመታው የኢቦላ ወረርሽኝ የብዙ ሺህ ህዝብ ህይወት አጥፍቷል። ይህም ይህን ህመም በተመለከተ ቀድሞውኑ ያላደጉ ወይም ድሃ በሆኑ ሀገሮች ውስጥ ያለው ችግር በሽታውን አስቀድሞ ለማወቅ ከታወቀም በኋላ በቁጥጥር ስር ለማዋል በቂ መሰናዶና አቅም አለመኖሩ እንደነበር ተገልጿል። በኢቦላ ላይ የሚደረጉ የምርመራ ውጤቶችን ከሆስፒታል ለማግኘት ሶስት አንዳንዴም አራት ቀናት እንደሚፈጅ የተናገሩት የዩታ ባዮቴክኖሎጂ ምሁር ማት አንድ ለምሳሌ ወባ ያለበት ሰው ከኢቦላ ህመምተኛ ጋር ቢተኛ፣ ይህ ሰው ባልነበረበት ህመም በኢቦላ ለመያዝ እድሉ ሰፊ ነው ብለዋል። እናም መፍትሄው በዚህ ህመም ላይ ወሳኝ የምርምር ውጤቶችን ማግኘትና ለምርምር ስራም በቂ መሰናዶ የሌላቸው ተቋማት አስፈላጊ የቤተ ሙከራዎችን ወይም ላቦራቶሪ አገልግሎቶችን ማግኘት ይኖርባቸዋል ብለዋል። ከዩኒቨርሲቲ የሚያገኘው ልምድ ወይም የሚገኘው ልምድ ከዕለት ተዕለት የቤት ስራ ወይም ከንባ ባልያም ከፈተና የበለጠ መሆኑን ኬንያውያን የኮሌጅ ተማሪዎች ተናግረዋል። አንድ የኬንያ የተማሪዎች አመራር ቡድን ናይሮቢ ውስጥ ባካሄደው ስብሰባ አመፅን አክራሪነትንና የተቀናጁ ወንጀሎችን ጨምሮ የኮሌጅ ተማሪዎች ስለሚያጋጥሟቸው ፈተናዎች መወያየቱ ተሰምቷል አንድ ሰው አክራሪ ለመሆን የግድ ማበድ የለበትም ልክ እንደኛ ያለ ማንም ሰው አክራሪ ሊሆን ይችላል ስትል ንግግሯን የጀመረችው የኬንያ ብሔራዊ አንድነትና ህብረት አባል የሆነችው ሊንዳ ኦችል ነች መማር ወይም ንጹህ መልበስ ከአክራሪነት እንደማድንም አክላ ተናግራለች ሊንዳ ይህን ንግግር ያደረገችው ወደ ስልሳ ለሚሆኑ የዩኒቨርሲቲ አመራር አባሎች ሲሆን በኬንያው ናይሮቢ ዩኒቨርሲቲ ውስጥ አክራሪነትን በተመለከተ በተሰጠ ሴሚናርም መሆኑ ታውቋል። አክራሪነት በተለይ በወጣቱ ሕይወት ውስጥ የሚከሰተው ከተስፋ መቁረጥ ጋር በተያያዘ እንደሆነም ተናጋሪው ወይም ሌላው ተናጋሪ አመልክቷል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የደቡብ ካሮላይናዋን ገዢ ኒኪ ሃሌይን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር አድርገው ሾመዋል። ፕሬዚዳንት ተመራጩ ፕሬዚዳንት እኒህኑ ኒኪ ሃሌን በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር አድርገው በስራ ዘመናቸው ሲሰይሙ የመጀመሪያዊቱ ሴት አሜሪካዊ ፖለቲከኛ መሆናቸው ነው። ለዶናልድ ትራምፕ አስተዳደር ከህንድ ስደተኛ ቤተሰብ የተወለዱት የ44 ዓመቷ ሃሌ በአሁኑ ጊዜ ሁለተኛው የገዥነት ዘመናቸው ላይ ሲሆኑ ከዚህ ቀደም ምንም አይነት የውጭ ፖሊሲ ልምድ እንደሌላቸውም እየተነገረ ነው። ሀሌ ለረጅም ጊዜ በተካሄደው የምርጫ ዘመቻ ወቅት ዶናልድ ትራምፕን ሳይሆን የፍሎሪዳውን ሴናተር ማርኮ ሩቢዮን ነበር የሚደግፉት። ሩቢዮ ከውድድሩ ሲወጡ ደግሞ ድጋፋቸውን ለቴክሳሱ ሴናተር ቴድ ክሩዝ ማድረጋቸው ይታወሳል። ከምርጫው ጥቂት ቀደም ብሎ ግን ወደ ዋይት ሃውስ ለመግባት የተያዘው አጠቃላይ ውድድር አላስደስተኝም ያሉት ሀሌ ለማንኛውም ግን ድምፄን ለትራምፕ እሰጣለሁ ብለው እንደነበር ይታወሳል። ዶናልድ ትረምፕ አሜሪካን ከፓሲፊክ ንግድ ስምምነት ለማስወጣት ማቀዳቸውን የጀርመኗ አንጌላ መርክል አበሳጫቸው። የዩናይትድ ስቴትስ ተመራጭ ፕሬዚዳንት ዶናልድ ትራምፕ የሥራ መጀመሪያ ዩናይትድ ስቴትስን ከመላ አትላንቲክ ሸሪክ ሀገሮች ኅብረት ማስወጣት ነው ማለታቸው እንዳላስደሰታቸው የጀርመኗ ቻንስለር አንጌላ መርክል አስታውቀዋል። ዳስ ዳስ ትራንስፓሲፊሽ አብኮም የት ዋህርሻይንሊች ኒሽት ሪያሊቴት ወርድ እውነቴ ልንገራችሁ ፓስፊክ አቋራጭ የንግድ ሽርክና ቲፒፒ ምናልባትም ስራ ላይ ላይውል መቻሉ በጣም አሳዝኖኛል። ከዚህ እርምጃ ማን እንደሚጠቀም እኔ አላውቅም፣ መተንበይም አልፈልግም። አንድ የማውቀው ነገር ግን አለ። ይኸውም ሌሎች የንግድ ውሎች ይፈጸማሉ። እነዚህ ውሎች የፓስፊክ አቋራጭ የንግድ ሽርክና የሚኖረውን ደረጃም ሆነ ጥራት አይኖራቸውም። ሚስ መርክል ምንም እንኳ ትራምፕን በስም ባይጠቅሱም የንግድ ስምምነቱ መዳከም ግን ቅሬታ እንዳሳደረባቸው አመልክተው ሌላ ተለዋጭ እቅድ ቢኖርም ደግሞ እዚህኛው ወይም እንደዚህኛ ውጤታማ እንደማይሆን ገልጠዋል ዲሞክራቷ ሂላሪ ክሊንተን አሸናፊዎች በሚለዩበት የግዛቶች የምርጫ ድምፅ አግኝተው በዋይት ሀውስ ቤተ መንግስትን ካሸነፉት ከዶናልድ ትራምፕ በሁለት ሚሊዮን በላይ የመራጮች ድምፅ መብለጣቸው ተዘገበ። የልምድ ቆጠራው በአንዳንድ ክፍለ ግዛቶች አሁንም እየተካሄደ ነው። ሂላሪ ክሊንተን በዛሬ ዕለት ከዶናልድ ትራምፕ በ2 ሚሊዮን 17563 ድምፅ ይበልጣሉ። ክሊንተን ባሸነፉባቸው እንደ ካሊፎርኒያ ባሉ ግዛቶች ያልተቆጠሩ ድምፆች መኖራቸው በዚያ ምክንያት ቁጥሩ ሊጨምር ይችላልም ተብሏል። ቁጥሩ የቱንም ያህል ቢጨምርም ግን የምርጫን ውጤት ሊቀይረው እንደማይችል ታውቋል። እንግሊዛዊቱን እንደራሴ ጆ ኮክስን ገድሏል ተብሎ ክስ ተመስርቶበት የነበረው ግለሰብ ጥፋተኝነት ተበይኖበታል ዛሬ የፓርላማ አባሏ ግድያ መላዊቱን አውሮፓ ያስደነገጠ የወንጀል አድራጎት እንደነበረ ይታወሳል። በዛሬው ዕለት የለንደን ኦልድ ባሌ ማዕከላዊ ወንጀል ፍርድ ቤት ጉዳዩን ለማየት ባስቻለው ዘጠና ደቂቃ የፈጀ ችሎት የ53 ዓመቱን ቶማስ ማሪ ጥፋተኛ ነው ሲል በይኗል። ጥፋተኛ የተባለው ተከሳሽ ከውሳኔው በኋላ ምንም አይነት ስሜት አለማንጸባረቁ ተዘግቧል። የኮክስ ባለቤት ከችሎቱ ውጪ ለጋዜጠኞች ሲናገር የባለቤቱ ግድያ በራስ የመሸነፍ ድርጊት ነበር ብሏል። የጆ ግድያ ከፖለቲካ ጋር የተያያዘ የሽብር ድርጊት ነበር። ግድያው የሽብርተኝነት ድርጊት ነው ነገር ግን ምናልባትም በታሪክ ውስጥ በጣም ብቃት የሌለውና በራስ የመሸነፍ እርምጃ ነው። በማኅበረሰቦች መካከል ከፍቅር ይልቅ ጥላቻ እንዲፈጠር ሆን ተብሎ የተከወነ ሚሊዮኖችን ዝም ለማሰኘት የተደረገ ጥራት ነው። ድርጊቱም በሚሊዮኖች ተሰሚነት ያገኘ ሆኗል። ለስደተኞች አለኝታ እንደነበሩ የሚነገርላቸው ኮክስ ላይ በጥይትና በስለት በተፈጸመው ግድያ ተጠርጥሮ የተያዘው ማየር ብቻ ነበር። ኮክስ በእንግሊዝ ፓርላማ አዲስ አባል የነበሩ ሲሆኑ በሰኔ ባለፈው ሰኔ ማለት ነው። መራጮችን ለማበረታታት እንግሊዝ ከአውሮፓ ሕብረት እንዳትወጣ ማለት ነው። በሰሜናዊ እንግሊዟ ከተማ ብሪስታል ዘመቻ ሲያካሄዱ ነበር ጥቃቱ የተፈጸመባቸው። በመጨረሻም ዛሬ ረቡዕ ባደረሰችው ድንበር ተሻግራ ጥቃት በአጨቃጫቂው ካሽሚር ግዛት ቢያንስ 11 ሲቪሎችንና ሶስት ወታደሮችን ገድላለች ስትል ፓኪስታን ሕንድን ወነጀለች። የፓኪስታን ጦር ሰራዊት በወሰደው የአጸፋ ጥቃት ቢያንስ ሰባት የህንድ ወታንደሮች ገድሏል። ህንድ ለፓኪስታን ክስ ምላሽ አልሰጠችም። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎሃርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎሃርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ህዳር 14 2009 ዓ ም ብሽት ፕሮግራም ነው። መሰረት ንጉሴ ትባላለች። የአሲድ ጥቃት የደረሰባት ወጣት ታሪኳን በዚህ ምሽት በስፋት ታጫውተናለች። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለሃያ አንድ ሰዎች ፕሬዝዳንታዊ የነፃነት ሜዳሊያ ያሸልመዋል። ቀደም ሲል በዜናችን እንደጠቀስ ነው፣ ይህ የትናንቱ ሽልማት ሚስተር ኦባማ ለሲቪሎች የሚሰጥ የአገሪቱን ከፍተኛ ሽልማት ለመጨረሻ ጊዜ መስጠታቸው ነው። የቪኦኤዋ ሜሪ አሊስ ሳሊናስ ከዋይት ሀውስ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች። ፕሬዚደንት ባራክ ኦባማ ይህ የነጻነት ኒሻን አሜሪካ ውስጥ ማንኛውም ሰው ይቺን ሀገር የተሻለች እንድትሆን ለመርዳት ይችላል የሚለውን እምነታችንን የምናከብርበት ነው ብለዋል። ዛሬ መንፈሳችንን ከፍ ከፍ የሚያደርጉልንን አንድነታችንን ያጠነከሩልንና ወደ እድገት የገፉንን ልዩ የሆኑ ድንቅ አሜሪካውያን እናከብራለን። ከእነዚህ ተሸላሚዎች መካከል በሲኔማ በሙዚቃና በኪነ ጥበብ ዓለም ደግሞም በስፖርት በሳይንስና በበጎ አድራጎት ስራዎች ላይ የተሰማሩ ይገኙባቸዋል። ለምሳሌ ያህል የማይክሮሶፍት ኩባንያው መስራች ባለቤት ቢል ጌትስና ባለቤታቸው መሊንዳ ጌትስ የበጎ አድራጎት ድርጅታቸው ለጤና ጥበቃ፣ ለድህነትና ለረሃብ ማስወገጃ እንቅስቃሴዎች እስካሁን 36 ቢሊዮን ዶላር ለግሷል። ቢልና ሜሊንዳ ጌትስ ተባብረን ከሰራን ይችን አለም የሚገባት ቦታ እንድትደርስ ለማድረግ እንችላለን በሚለው እንቅልፍ ነስቶ በሚያንቀሳቅሰው የተስፋ ስንቃቸው እኛንም እያነቃቁ ናቸው ተብለው ተወድሰዋል። አንዱ ታዋቂ ተሸላሚ ደግሞ ስለ ማህበራዊ ፍትህ እውነቱን በመናገር ስሙ የተጠራው ታዋቂው የቅርጫት ኳስ ኮከብ ካሪም አብዱልጃባር ነው። በአካላዊ በአእምሯዊና በመንፈሳዊ ብቃቱ ካሪም መሰል የለሽ ነው። እጅግ መሠረታዊ የሆኑ መብቶቻችንን ብቻ ሳይሆን ታላላቅ የወደፊት ተስፋዎቻችን ላይ ብርሃን የሚፈነጥቅ አሜሪካዊ። ሚስተር ኦባማ ታላቁን የነጻነት ክብር ኒሻን እንደ ቶም ሃንክስ፣ ሮበርት ዲኔሮና ሮበርት ሬድፎርድ እንዲሁም ሲሲሊ ታይሰንን ለመሳሰሉ ስመጥር ተዋናዮችም አበርክተዋል። ተሟጋቾች፣ ሳይንቲስቶች፣ አርቲስቶችም እንዲሁ የቬትናም ጦርነት አርበኞች መታሰቢያ ሐውልት ስራ የኪነ ህንጻ ባለሙያዋ ማያሊን አንዷ ናት። የቬትናም ጦርነት አርበኞች መታሰቢያ ሐውልት ስለ ሐውልት ብቻ ሳይሆን ስለ መሥዋዕትነት ስለ አገር ወዳድነትና ስለ ራሳችን ያለንን አስተሳሰብ ጭምር ቀይሮታል። ኮሜዲያንና ተዋናይት ኤለን ዲጄነረስም አንዷ ተሸላሚ ነች። በምትጫወተው ሚና ሁሉ እርስ በርሳችን በደግነት እንድንተያይ፣ ሌሎችን ልክ ለራሳችን በምንፈልገው መንገድ ማስተናገድ እንዳለብን የምታስታውሰን ተብላ ተከብራለች። ኤለን ደጀነረስ ታሪክ የሰራችው ራሷ በግሏ ደግሞም በቴሌቪዥን ትርኢት በምትጫወተው ገጸ ባህሪ የተመሳሳይ ጾታ አፍቃሪ መሆኗን ይፋ ባደረገችበት ወቅት ነው። ሚስተር ኦባማ የዚህ የታላቅ ሜዳሊያ ተሸላሚዎች እያንዳንዳቸው በግሌ በከፍተኛ ደረጃ ነክተውኛል ብለዋል። ደግሞም አሜሪካን ለታላቅነቷ የብዝሃ ተዋጽኦዋ እንደሚጠቅማት እነዚህ ተሸላሚዎች ያስታውሱናል ብለዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል ኬንያና ኢትዮጵያ የድንበር አስተዳደር ጉባኤያቸውን ዛሬ ሲያካሂዱ በጸጥታ ጥበቃ፣ ንግድና ስደትን በሚመለከቱ ጉዳዮች ላይ ተወያይተዋል። ለአሜሪካ ድምፅ የስዋሂሊ ዝግጅት ክፍል ዘጋቢዎች ከሞምባሳ ባስተላለፉት ዘገባ ሁለቱ ጎረቤቶች ስምምነቶቻቸውን ተግባራዊ ለማድረግ ባሉባቸው የአፈጻጸም እክሎች ዙሪያ መምከራቸውም ተነግሯል። ሄኖክ ሰማግዜር ተጨማሪ ይዟል። በዓለም ትልቁ የሆነው የዳዳቤ ስደተኞች መጠለያ ጣቢያ የሚኖሩ ኢትዮጵያውያን ወደ ሌላ የስደተኞች ጣቢያ እንደሚዘዋወሩ ከኬንያ መንግስት እንደተገለጸላቸው ይታወሳል። ዛሬ በሞምባሳ ኢትዮጵያና ኬንያ የድንበር አስተዳደር ጉባኤያቸውን አካሂደዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲን አነጋግረናል። ይሄኛው ስብሰባ ሰላሳ አንደኛው የኢትዮጵያና የኬንያ የጠረፍ አስተዳዳሪዎች እና ኮሚሽነሮች ስብሰባ ነው። በሁለቱ ሀገሮች ረዥም ጊዜ ግንኙነት ውስጥ አሁን 31 ጊዜ 31ኛው ይሄ ነው ማለት ነው። በዚህ ስብሰባ ላይ ንግግር የሚደረግባቸው ጉዳዮች በርካታ ናቸው። ሲጀመር የስብሰባ ተሳታፊዎች ከተለያዩ መስሪያ ቤቶች የሚመጡ ናቸው። ከውጭ ጉዳይ፣ ከሀገር አስተዳደር፣ ከግብርና፣ ከጠረፍ አስተዳዳሪዎች እና ከመሳሰሉት በርካታ ሀገር አቀፍና ክልላዊ ተቋሞች የሚመጡ ናቸው። የምነሱ ስብሰ አጀንዳዎች በርካቶች ናቸው። የስብሰባ ተሳታፊዎች በርካቶች ናቸው። በሁለት ቡድን ተከፍሎ ነው ውይይት የሚያደርጉት። በድንበር ክለላ ላይ ውይይት ይደረጋል። በኢሚግሬሽንና በሁመን ትራፊኪንግ የምንለው የሰው ህገወጥ ዝውውር ላይ ውይይት ይካሄዳል። በጠረፍ ደህንነት ላይ ሌሎችም፣ ለምሳሌ የጠረፍ ንግድ፣ የቀረጥ ጉዳይ፣ የጤና ጉዳይ፣ የግብርና ጉዳይ የትምህርትና የመሳሰሉት ነገሮች ላይ ስብሰባ ውይይት ይካሄዳል። እና የሚተላለፉ ውሳኔዎች ደግሞ በሁለቱም ወገኖች ተግባራዊ ይደረጋሉ። ሲጠቃለል ለሁለቱ ሀገሮች ግንኙነት ይሄ ከፍተኛ አስተዋጽኦ ያደርጋል ማለት ነው። በጉባኤው የኬንያ መንግስት የካቢኔ ጸሐፊ በፍጥነት ስምምነቶችን በተለይ የድንበር ስምምነቶችን ተፈጻሚ ለማድረግ ሁለቱ ሀገሮች እንዲሰሩ ማሳሰባቸውም ተዘግቧል። ሁለቱ ሀገሮች የአፈጻጸም ችግር አለባቸው ወይ በሚል አምባሳደር ዲና ሙፍቲን ጠይቀናል። በሁለቱ ሀገሮች መካከል እስካሁኑ ረዥም ግንኙነት ውስጥ ከ60 በላይ የተለያዩ ትብብር ስምምነቶች ተፈራርመናል። እነዚህ ትብብር ስምምነቶች በኢኮኖሚ፣ በጸጥታ፣ በፖለቲካ፣ በማህበራዊ ዘርፍ ወዘተ የተካሄዱ ስምምነቶች ናቸው። በእነዚህ ስምምነቶችን ተግባራዊ ለማድረግ በተለያዩ ደረጃዎች እንቅስቃሴዎች ተደርጓል። የተወሰኑት ተግባራዊ ሆኗል። ያልተተገበሩ እና በሂደት ላይ ያሉም አሉ እና ይህንን ለማስገንዘብ ነው የሚኒስትሩ የተፈራረምናቸውን ነገሮች ተግባራዊ ማድረጉ ላይ ጠንክረን እንስራ፣ በዚህ ላይ እንዴት እንደምንሄድበት እኒህ የሚል ነገር ያቀረቡት። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ ናቸው። ኢትዮጵያና ኬንያ በርካታ ስደተኞች የሚመነጩባቸው በተለይ ኢትዮጵያ የሚሰደዱባቸውና የሚተላለፉባቸው ሀገሮች ናቸው። ሕገ ወጥ የሰዎች ዝውውርን አስመልክቶ በጉባኤው ስለተወያዩት አስረድተዋል። ሕገ ወጥ የሰዎች ዝውውር የሪጂኑ በአጠቃላይ የአፍሪካ ሀገር ችግር ነው። ብዙዎቹ የአፍሪካ ሀገሮች የዚህ የዝውውሩ መነሻ ናቸው። አንዳንዶቹ ደግሞ መዳረሻ ናቸው። አንዳንዶቹ ደግሞ መተላለፊያ ናቸው። በዚህ መሰረት ኬንያ የዚህ ህገወጥ የሰዎች ዝውውር መነሻም መተላለፊያም አንዳንድ የመዳረሻ መሆኗ ትሰራለች። በዋናነት ግን መተላለፊያ ናት። ስለዚህ በዚህም ረገድ ከኬንያ የተለያዩ አካላት ጋር በተለይ ጉዳዩ ከሚመለከታቸው ወገኖች ጋር በትብብር እየሰራነን ህገወጥ የሰዎች ዝውውር ለመግታት በህጋዊና በጸጥታ ረገድ የሚደረጉ እንቅስቃሴዎች አሉ። ይህ እንደተጠበቀ ሆኖ በኢትዮጵያ ደረጃ ህገወጥ የሰዎችን ዝውውር ከምንጩ ለማድረግ በሀገር ቤት የሚሰሩ ስራዎች አሉ እና እነዚህ ስራዎች ናቸው እየተካሄዱ ያሉት። ቁጥሩ የበዛ ስደተኛ ወደ ሶማሊያ እየተመለሰ ባለበት በአሁኑ ወቅት ኑሯቸውን እንደ አዲስ ለመመስረት የሚያስችሉ እድሎች ያለመኖር ለእስላማዊ ጽንፈኛ ቡድን አልሻባብ ተዋጊነት ምልመላ ተጋላጭ ያደርጋቸዋል የሚል ስጋት ያደረባቸው መሆኑን ባለሥልጣናት ይናገራሉ። ሁኔታው የተከሰተው ይህን ፈተና ለመከላከልም የአሜሪካ የስደተኞች ጉዳይ ድርጅት የተባለው ለስደተኞች መብት የቆመ ዓለም አቀፍ ተቋም ከስደት ተመላሾቹ መልሰው መቋቋም ይችሉ ዘንድ የሚያግዙ ልዩ ልዩ ስልጠናዎች በመስጠት ላይ ነው። መሐመድ ዩሱፍ ከሶማሊያዋ የወደብ ከተማ ኪሲማዮ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ይዟል። ትምህርቱ ጀምሯል። አብዱላ መሐመድ የተሽከርካሪ ሞተር በተበላሸ ጊዜ እንዴት እንደሚጠገን እየተማረ ነው። ፊቱን በቪዲዮ ካሜራ እንዳይቀረጽ ወይም ገጽታው እንዳይታይ የጠየቀው መሐመድ ከኬንያው የዳዳብ የስደተኞች መጠለያ ወደ አገራቸው እንዲመለሱ ከተደረጉት ከስደት ተመላሾች አንዱ ነው። ያን በስደተኞች መጠለያ ውስጥ የገፋውን ሕይወት አሁን መልሼ ማስታወስ አልፈልግም ይላል። I hope that very soon I'll be able to be independent, help myself and other returnees. I want to leave the refugee status behind me and become independent. በቅርቡ ራሴን እችላለሁ የሚል ተስፋ አለኝ፣ ያለው በአስተርጓሚ አማካኝነት፣ ራሴንና ሌሎች መሰል ከስደት ተመላሽ ጓዶችን መርዳት የሚችል ሰው መሆንም እሻለሁ። ያን ስደተኛ የሚያደርገኝን የማንነት መታወቂያ ወዲያ ጥዬ ራሱን የቻለ ሰው መሆን እፈልጋለሁ ነው ያለው አብዱላ መሐመድ። የኬንያ መንግስት በመጪው የአውሮፓውያን አዲስ ዓመት ሊዘጋው እየተሰናዳ ካለው ዳዳብ የአመታት የስደት ህይወት መልስ ቁጥራቸው የበዛ ተማሪዎች ኑሯቸውን ለማሻሻል የሚያግዙ የሙያ ስልጠናዎችን እየወሰዱ ነው። ስልጠናው እየተሰጠ ያለው በእንግሊዝኛው ምህፃረ ቃል ኤአርሲ በመባል የሚታወቀው ለስደተኞች መብት የቆመ ዓለም አቀፍ ተቋም የአሜሪካ ስደተኞች ጉዳይ የተባለ ድርጅት አማካኝነት ነው። ኤአርሲ ኪስማዮ ከሚገኙ የተለያዩ የንግድ ድርጅት ባለቤቶች ጋርም በመዋዋል ተማሪዎቹ ለሶስት ወራት ያህል የሚዘልቅ የተለያዩ የሙያ ስልጠናዎችን እንዲያገኙ ይደግፋል። አብዱላ የመኪና ጥገና ትምህርት ከሚከታተልበት ጋራዥ ብዙም ሳይርቅ ታዲያ አንድ ሌላ ቡድን ደግሞ የመስኮት ክፈፍ እንዴት እንደሚበጅ ይማራል። አብዛኛው አንዳንዶቹ ወጣቶች የሁለተኛ ደረጃ ትምህርታቸውን ያጠናቀቁ ናቸው። በቀሰሙት የሳይንስ ትምህርት አልሻባብ ጓዳ ሰራሽ ፈንጂዎችን መስራት የመሳሰሉ ለጥፋት ጉዳይ የታለሙ ስራዎች ስልጠና ሊያዘጋጃቸው ይችላል። ወጣቶች በጠቅላላው ለአደጋ ተጋላጮች ናቸው። የሙያ ስልጠና ካላገኙ፣ ትምህርት ካልቀሰሙ፣ ህልማቸውን ለማሳካት የሚረዱ አስፈላጊ ድጋፎችን ካላገኙ ለዚያ ላልተፈለገ አደጋ መጋለጣቸው የማይቀር ነው። እኚህኛው ደግሞ እስካሁን ቁጥራቸው ከ34,000 ሶማሊያውያን በላይ ከዳዳብ ሲመለሱ ከ15,000 በላይ የሚሆኑት ደግሞ ኪስማዮ እንደሚያቀኑ እንደሚጠበቅ የገለጹት ከስደት ተመላሾቹ ለእስላማዊ ጽንፈኛ ቡድን አልሸባብ ተዋጊነት መልመላ ተጋላጭ ያደርጋቸዋል የሚል ስጋት እንዳደረባቸው የገለጹት የኪስማዮ ከተማ ምክትል ከንቲባ ናቸው። ቀደም ሲል የሰማ ነው ሻፊ አሊ ደግሞ ከነኚህ አንዱ ነው። ራሱንና ሌሎችን ለመርዳት ፍላጎት እንዳለው ነው የሚናገረው። በዚህ ማዕከል የምንወስደውን ስልጠና ከጨረስኩ በኋላ የራሴን የመኪና መጠገኛ ጋራዥ እንዲኖረኝ ይሻለሁ። ደግሞም የሰለጠንኩበትን የሙያ ትምህርት ከዳዳብ የሚመለሱ ሌሎች ወጣቶች የማካፈል እቅድ አለኝ ያለው ታዲያ ይሳካላቸው ይሆን? የስልጠናው አዘጋጆች ግን ይህን ሁኔታ ይለውጣል ብለው ያምናሉ። አሜሪካውያን የምስጋና ዕለት አውደ ዓመት ነገ አክብረው ይውላሉ። አንድ የአካባቢ ቡድን ታዲያ በጎ ፈቃደኞችና የማኅበረሰቡ አባላት ከአዳዲስ ስደተኛ ጎረቤቶቻቸው ጋር ሆነው ልዩ የምስጋና እራት እንዲቋደሱ እያደረገ ነው። የቪኦኤዋ ዋ ዘጋቢ ኤሊዛቤት ቸርኖፍ ያጠናቀረችው ዘገባ አለ፣ አዳነች ፍሳጌ ታቀርበዋለች። ይህ የተለመደው አይነት የታንክስጊቪንግ ወይም የምስጋና ዕለት አከባበር አይደለም። ይሁንና በቨርጂኒያ ክፍለ ግዛት በሚገኘው አርሊንግተን አውራጃ የአሜሪካን በዓል ወዳጆችና ቤተሰቦች ከአዲስ መጥ ስደተኛ ጎረቤቶቻቸው ጋር ለእራት ተሰባስበው የአሜሪካን በዓል እያከበሩ ነው። ቅድስ ተስፋዬ ወደ ዩናይትድ ስቴትስ የመጣችው ስደተኞች ስራ፣ የትምህርት እድልና መኖሪያ ቤት እንዲያገኙ የሚያደርገው የኢትዮጵያ የልማት ካውንስል በኩል ነው። ከስደተኞች ጋር መስራት በጣም ነው የሚያስደስተኝ። ዛሬ ማታ የሚደረገው የምስጋና ቀን እራት አዲሶቹን ስደተኞች ለመቀበል ነው። አንዳንዶቹ ባለፈው ወር የገቡ ናቸው። የዚህ የምስጋና ቀን ዝግጅት አላማ አሜሪካኖቹ እንደሚያደርጉት ተሰባስበን እራት እንበላለን፣ አንዳችን ለአንዳችን ፍቅርን እንሰጣጣለን። ዛሬ ማታ ለእራት የሚቀርበው የተለያዩ ባህሎች የምግብ አይነት ይሆናል። ከተጋባዦቹ ስደተኞች አንዱ ሳዲካሊ ሃይዳሪ የተባሉ ፓኪስታናዊ ሲሆኑ ከ19 ዓመት ዕድሜ ልጃቸው ጋር ሆኖ ነው ወደ አሜሪካ የመጡት። ይመስለኝ ይህ አምስተኛና ስድስተኛ ጊዜ የተሳተፍኩበት ስነ ስርዓት ነው። ቻንድራ የተባለችው ደግሞ ከሽሪላንካ የመጣች ስደተኛ ነች። በጣም ደስ ይላል። ብዙ ሰዎችን ከተለያዩ ሀገር የመጡ ዜጎችን እያየሁ ነው። የተለያየ አይነት የምግብ አይነትም እየተመለከትኩ ነው። በእራት ግብዣው ላይ የፖለቲካ ጭቅጭቅ አይኖርም። ሰዎች ተሰባስበው የሚደሰቱበት ጊዜ ይሆናል። ሳራ ዞሎ የተባሉ የኢትዮጵያው የልማት ካውንስል ሰራተኛ ሰዎች ለምግብ ሲሰባሰቡ ከሚያለያያቸው ይልቅ የሚያቀራርባቸው እንደሚበዛ ይረዳሉ ብለዋል። የኢትዮጵያ የልማት ካውንስል ከ30 ዓመታት በላይ እንዲዘልቅ ያደረገው ልዩነቶችን አቅፎ የመቀበሉ ጉዳይ ነው ብለዋል ዳይሬክተሩ ዶክተር ፀሐይ የተፈራ ሮል የእኛ ጥረት በስደት ህይወት ላይ ከጎናቸው ሰው መኖሩንና እና ስደተኞቹ ከአዲሱ ህብረተሰብ ጋር የመተዋወቂያ መንገድ እንዲሆንላቸው ነው። ይህ የአሜሪካኖቹ የምስጋና ቀን ደግሞ አንዱ የማቀራረቢያ መንገድ ነው። እነዚህ ቤተሰቦች አንድ ላይ ሆነው በአሜሪካው ባህል ምግብ ይቋደሳሉ። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ ይቅርታ ከሀያ ሰባት ደቂቃ ሆኗል። አዲስ አበባ ላይ አታሩጥብን ሰዓት ዋሽንግተን ዲሲ እና አካባቢዋ ደግሞ ረቡዕ ህዳር 14 2009 ዓ.ም ከቀኑ 7 ሰዓት ከ27 ደቂቃ ነው። አሁን ሊያዝልህ አዲሱ እዚህ ጋ እስኪ ሙዚቃ እንጋብጽ ለአድማጮቻችን ዘና ማለት ጀምረናልና። በዚሁን ቀጥል አይደለም በዚሁን ቀጥል ሳያት ደምሴ እንደምትወደኛ አውቃለሁን እናጫውት እያለን ነው ንጉሡ ታምሬ መልካም ቆንጆ ሙዚቃ ነበር። ወደታል አሁን ሶስት ሰዓት ተኩል ሆኗል። ከምሽቱ አዲስ አበባ ላይ ስቴ ሰዓቱን ዋና ዋና የዓለም ዜና ደግሞ ከአዲሱ እንስማ። ወደ አስራ ስምንት ሺህ የሚሆኑ የቀድሞ ስደተኞች በዚህ ዓመት በሶማሊያዋ ኪስማዩ ውስጥ የሰፈሩ ሲሆን አብዛኛዎቹ በቂ መጠለያ፣ ምግብ፣ የጤና ጥበቃ እንዲሁም ስራ ለማግኘት ጥረት እያደረጉ ናቸው። ከነዚህ አንዱ በሀያዎቹ ዕድሜ ክልል ውስጥ የሚገኘው አብደላይ መሐመድ በአሁኑ ሰዓት የሙያ ስልጠና እያገኘ መሆኑ ታውቋል። ከዩኒቨርሲቲ የሚገኘው ልምድ ከዕለት ተዕለት የቤት ሥራ ወይም ከንባብ አሊያም ከፈተና የበለጠ መሆኑን ኬንያውያን የኮሌጅ ተማሪዎች ተናግረዋል። አንድ የኬንያ የተማሪዎች አመራር ቡድን ናይሮቢ ውስጥ ባካሄደው ስብስብ አመፅን፣ አካሪነትንና የተቀናጁ ወንጀሎችን ጨምሮ የኮሌጅ ተማሪዎች ስለሚያጋጥሟቸው ፈተናዎች ውይይት አካሂደዋል። ዶናልድ ትራምፕ ዛሬ ኒኪ ሄሊን የተባበሩት መንግስታት ድርጅት አምባሳደር አድርገው ይሰይማሉ ተብሎ ይጠብቃል። የዩናይትድ ስቴትስ ተመራጭ ፕሬዚዳንት የደቡብ ካሮላይናን ገዢ ኒኪ ሃይሌን በመንግስታቱ ድርጅት አምባሳደር አድርገው የመጀመሪያ ሴት ተሿሚ መሆናቸው ነው ይሰይማሉ ተብሎ ይጠበቃል። ሄይሊ ከዚህ ቀደም ዶናልድ ትራምፕን አይደግፉም ነበረ። ወደ መጨረሻው ነው ድምፅ ለትራምፕ የሰጡት። ዶናልድ ትራምፕ አሜሪካን ከፓሲፊክ የንግድ ስምምነት ለማስወጣት ማቀዳቸውን አንጌላ መርክል የጀርመኗ መራሄ መንግስት ተበሳይተዋል፣ ተቃውመዋል። የዩናይትድ ስቴትስ ተመራጭ ፕሬዚዳንት ትራምፕ የሥራ መጀመሪያ ዩናይትድ ስቴትስን ከመላ አትላንቲክ ሸሪክ አገሮች ህብረት ማስወጣት ነው ማለታቸው አስደሳች አለመሆኑን ቻንስለሯ ተናግረዋል። ዲሞክራቷ ሂላሪ ክሊንተን አሸናፊዎች በሚለዩበት የግዛቶች የምርጫ ድምፅ አግኝተው የዋይት ሀውስ ቤተ መንግሥትን ካሸነፉት ከዶናልድ ትራምፕ በሁለት ሚሊዮን በላይ የተመራጮች ድምፅ መብለጣቸው ተዘግቧል። ዜናው በቃ። አመሰግናለሁ አዲሱ። ለሰዓቱ ዋና ዋና የዓለም ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ዝግጅት ኢትዮጵያውያን በአሜሪካ ነው። ኢትዮጵያውያን በአሜሪካ ለዛሬ የሚመለከተው ኢትዮጵያውያን በአሜሪካን ነው። ልክ ነው አሜሪካ የሚኖረው ኢትዮጵያውያን ምን እያረጉ ነው? በተለይ በዚህ በአውዳመቱ ሰሞን ሰሞን ይህንን የአሜሪካ የሆነ በዓል ለማክበር ምን እያደረጉ ነው? እስቲ አዲሱ፣ ከአንተ ከራስህ ልነሳ እና አንድ እያጫወትከኝ የነበረ ታሪክ ነበር እና በአንተ ቤተሰብ ደረጃ እንዴት ነው ለመሆኑ የምታከብረው አንተ አውዳመትን ይህንን የምስጋና ቀን ወይም ታንክስጊቪንግን እድሉ ስለተሰጠኝ በጣም አመሰግናለሁ። በእውነቱ እኔ የቤት ማይክሮፎኑ ለፊት ነው። እዚህ አሜሪካ እግዚአብሔር ይመስገን ብዙ ቤተሰብ አለን። የቅርብ ወንድም እህት፣ የእህት ልጅ፣ ወንድም ልጅና ወደ 28 ነን። በየሁለት ዓመቱ ስብሰባ እናደርገን፣ የቤተሰብ ስብሰባ። ታንክስጊቪንግን ግን ከቤተሰብ ስብሰባ ውጭ ታንክስጊቪንግን በሚሆንበት ጊዜ እያንዳንዳችን ቤት እየሄድን አብረን እናከብራለን። ለምሳሌ ነገ አቶ አካሉ የሚባል አክስቴ ልጅ አለ፣ እሱ ቤት ነው የምናከብረው። እንግዲህ ሀያ ስምንታችሁም እዛው ተሰበሰባላችሁ በሙሉ ከልጅ ልጅ ጓደኛ ያለው ጓደኛን ይዞ እንዲመጣ እና እዚህ አካባቢ ሁላችሁ የምትኖሩት ወይስ ደግሞ በአሜሪካ ሙሉ? ፔንስልቬኒያ ይኖራሉ፣ ላንካስተር አካባቢ፣ ኒው ጀርሲ የሚኖረዋሉ፣ እዚህ ቨርጂኒያ ራቅ ብሎ ደርሽመን የሚኖረዋሉ። በዛ የምንለው እዚህ ዋሽንግተን እና ሜሪላንድ አካባቢ ነን በሙሉ። ግን በዚህ የሚቀር እንደም ይቀጣል እና በግ ትጥላላችሁ ወይስ ወይስ ወይስ ጠርኪዋን ነው እንግዲህ ሁለቱም። አሁን እንዳጋጣሚ ለአንዳንዶቻችን አይሆንም የነገ ውለት እንዳጋጣሚ ሆኖ ታንክስጊቪንግ ምናምን ግን ቢሆንም መገናኘታችን በራሱ ትልቅ ነገር ነው፣ እና እንዲህ ነው የምናከብረው ለማለት ነው። እና በጎመንም በገንፎም እኮ ልታከብሩት ትችላላችሁ። በእንዴታ እንደተዘጋጀ አላውቅም፣ ነገ ነው የማውቀው። ዜናዬን ጨርሼ ውጫ ወደዛ ነው። እስቲ እንግዲህ ደግሞ ሌላም ከኢትዮጵያውያን በአሜሪካ ጋር ከዚሁ በዓል አከባበር ጋር የሰነከው ነገር አለ መሰለኝ ለዛሬ እንግዲህ ሮም ስትኖር እንደ ሮማውያን ይባላል እና አሜሪካ ስንኖር የአሜሪካን ባህል እንወርሳለን። ከውጭ የመጣን ሰዎች መልካም መልካሙን ደግሞ መውረስ ተገቢ ነው። የምስጋና ቀን በጣም ደስ የሚል ነው ለፈጣሪ ምስጋና ማቅረብ። ሁሉም እንደየእምነቱና ኢትዮጵያዊ ያለ መሆኑ ይህን የምስጋና ቀን እንዴት ነው የሚያከብሩ ስንል፣ በየአመቱ በተለያየ ቦታ የሚያከብሩ አሉ። በቅርቡ ሂውስተን በግል ሄጄ ነበርና ስለ ታንክስ ጊቪንግ ትልቅ በዓል እንደሚኖራቸው ሰምቼ ነበርና ከአስተባባሪዎቹና ከአዘጋጆቹ አንዱን አግኝቼ ዋይም አቶ እስክንድር ታምራት ይባላል። የሂውስተን ቴክሳስ ነዋሪ ነው በሂውስተን ክሮኒክል ሚዲያ የማስታወቂያና የንግድ ስራ ማካሄጃ ክፍል ውስጥ ነው የሚሰራው። ስራ ማስፋፊያ ማርኬቲንግ ውስጥ ነው የሚሰራው። አንዳንዱን ጊዜ እኛ ወደ አማርኛ ለመመለስ በጣም አስቸጋሪ፣ እዛ ውስጥ ነው የሚሰራው። አቶ እስክንድር እሱን አዋ አቶ እስክንድር እንኳን አደረሰህ ለአውደ አመቱ። እንግዲህ እስቲ እንዴት እንደምታከብሩ ግለጥልኝ። ባለፈው ቅዳሜ እንዳከበራችሁ ሰምቻለሁ። ያለፈም ቢሆን እንዴት እንደተከበረ ለሌሎቹ ትምህርት እና ልምድ ይሆናልና እንቀጥል። ከዛ እንኳን አብሮ አደረሰ። በጣም አመሰግናለሁ። ባለፈው ቅዳሜ እንዳከበራችሁ ሰምቻለሁ። እስቲ አቶ እስክንድር እንዴት ነው የተከበረው? ማን ማን ነበረ? የት ነው የተከበረው? ምን ያህል ሰው ተገኘ? የመሳሰለውን ቢመልሱልኝ የተከበረው መድኃኔዓለም ደብረ ሰላም መድኃኔዓለም ኢውስተን ኦርቶዶክስ ቤተክርስቲያን ነው የተከበረውም ምዕመናኑ እና ቦርዱ እንዲሁም ደግሞ ለዚህ ለፈንድሬዚንግ ወይም የገንዘብ መሰብሰቢያ ና ድጎማ ኮሚቴ አለ። እሱ ባስተባበረው ስርዓት ነው የተከበረው እዛው ቤተክርስቲያኑ ባለው አዳራሽ ነው። የመጣው ህዝብ ምናልባት ከሶስት መቶ ሀምሳ በላይ ይሆናል፣ በግምት ነው። እና ምሽቱ በጣም ደስ የሚል እና በጣም መንፈሳዊ ና ህብረተሰባዊ በሆነ መንገድ ልክ እንደ ቤተሰብ የቤተሰብ ምሽት በሆነ ጥሩና በጣም ደስ በሚል መንፈሳዊ መንገድ እየተካሄደ ነው። እናንተ እንግዲህ የቤተ ክርስቲያኒቱ የበጎ አድራጎት ስራን የምትሰሩ ናቸው። ቤተ ክርስቲያን ያከበራችሁም ለዚህ ይመስለኛል። ነገር ግን የምስጋና ቀን ደግሞ በሁሉም የእምነት ተከታዮች ዘንድ በሁሉም እንደው የሰው ልጆች የሆኑ የሚያከብሩት ነው እና ምናልባት ሰፋ ብሎ ከሌሎችም እምነት ተቋማት በጠቅላላ የህስተን ከተማን ህዝብ ያሰባሰበ ለማድረግ አላቀዳችሁም? ጠበብ አይልም ወይ ማለቴ ነው። እርግጥ በአመለካከቱ ጠበብ ያለ ይመስላል። ግን አንደኛ ይሄ ፕሮግራም የተጀመረው ከሶስት ዓመት በፊት ነው። እንዳልኩትም የቤተ ክርስቲያን ውስጥ ያለው የገንዘብ አሰባሳቢ እና ድጎማ ኮሚቴ ገንዘብ የሚሰበሰብበትን መንገድ በሚያስብበት ጊዜ በጊዜ አጋጣሚም የታንክስጊቪንግ አሜሪካኖች እንደሚሉት የምስጋና በዓል በሚከበርበት ጊዜ ብዙ ጊዜ እኛ ወደ ተርኪው ወደ ምግቡ ነው የምናዘብነት ብለውና በአጋጣሚ ይሄ ደግሞ በእኛ ቤተ ክርስቲያን ውስጥ መጀመሪያ ጊዜ እግዚአብሔርን የምናመሰግንበት ዓመቱ ሙሉ በጤና በሰላም ጠብቆን፣ እንዲሁም ደግሞ ከብዙ ነገር ጠብቆን እና አንድ ላይ አስተባብሮን ስላቆየን ላቆየን ለእሱ ምስጋና የምናደርግበት ምሽት ቢሆንና ቤተሰባዊ ይዘት ቢኖረው በዚህም አጋጣሚ የተሰበሰበው ሕዝብ ለቤተ ክርስቲያናችን የሚጠቅሙ አነስተኛ አስተዋጽኦች እንዲያደርግ እና የገንዘብም ድጎማ እንዲያደርግ ጥሩ አመቺ መስሎ ስለታየን ያንን በሚል ጀመር ነው። ግን ሁኔታው ጥሩ እየሆነና መልኩ ጥሩ እየያዘ ሲሄድ ምናልባት ይሄንም ሰፋ በማድረግ እንዲያውም ውጭም ሌላ ቦታ ፈልገን እዛ ለማድረግም ምኞት ነበረን። ግን ቤተክርስቲያናችንም እየሰፋ እንዲሄድም ለማድረግ ሰው እየመጣ እዛም እንዲሳተፍ ጥሪው ለቤተክርስቲያን ምዕመናን ብቻ አልነበረም። አሁንም ጥሪው ለብዙ ለብዙሀን ኢትዮጵያውያኖች ነው። ማነው ሊመጣ ይችል ነበር ማለት ነው? አዎ፣ እንዲያውም በሶሻል ሚዲያም ተላልፏል። በምዕመናኑም በኩል ግብዣ እንዲጠሩ ጎረቤት ወዳጆች፣ ጓደኞችንም እንዲያስተዋውቁ ጥሪ ተደርጓል። ስለዚህ የቤተክርስቲያኑ አባላት እና ቤተክርስቲያን የሚመጡት ብቻ ሳይሆኑ ማንኛውም ኢትዮጵያዊ መጥቶ የምስጋና ምሽት በሚለው ፕሮግራም ላይ ተካፍሎ ደስ የሚል ምሽት ለማምሸት ነው። አላማውም ይዘቱ ይሄ ነው። የተለያየ አካባበር ኢትዮጵያውያን እዚህ ሀገር ያከብራሉ። ግማሹ እንደውም በርከት ያሉ ማቃቸው የዕለት ሁለት ነገ በየእምነት ቦታቸው በቤታቸውም ተሰባስበው ለፈጣሪ ምስጋና ያቀርባሉ እና እናንተ ደግሞ በዚህ አይነት አክብራቸዋል። ባለፈው ቅዳሜ ምን ምን ፕሮግራም ነበራቸው? ቶታምራት አንዳንድ ቦታ አሁን እንደ ስነ ግጥም ታሪካዊ የመሳሰለ ነገር ምን ምን ተካሄደ? በአጭሩ እንደ በለቱ እሺ ባጭሩ፣ እንግዲህ ፕሮግራሙ የምስጋና ምሽት ነው፣ እና ይዘቱም ያንን የተከትሎ የሚሄድ ለማድረግ ነው ጥረት ያደረግነው። በዚህም መሰረት የተደረገው አንደኛ፣ የአባታዊ ትምህርት ለምስጋና ሰፋ ያለ ትምህርት፣ በጣም ደስ የሚል ትምህርት ተሰጥቷል። ከዛም ደግሞ አዎ በካህናችን ቃናችን ቄስ ሰለሞን የተሰጠ ጥሩ ትምህርት ነበር። በዛ ነው የተጀመረው። ከዛም ቀጥሎ የግጥም ውድድር በየአመቱ እናደርጋለን። ለአስር ደቂቃ ዕድል ተሰጥቶ ሰው ምስጋናን በሚመለከት ግጥም አቅርቦ አንብቦ ያሸነፈ ስጦታ ይሰጠዋል። ከዛም አልፎ ደግሞ አነስተኛ ድራማ ነበረ። ከዛም ደግሞ ሕጻናት መዘምራን ምስጋናን በሚመለከት የምስጋና መዝሙር አቅርበዋል። የምስጋና ወጣት መዘምራንም የምስጋና በሚመለከት አቅርበዋል። በጣም ጥሩ ነው። በጣም አመሰግናለሁ። ከጊዜ አንጻር እዚህ ላይ አቆማለሁ። በሚቀጥለው እንግዲህ በሌላ ፕሮግራም እንገናኝ። አቶ እስክንድር ታምራት ከሂውስተን፣ እግዚአብሔር ስጥልኝ፣ መልካም በዓል። እግዚአብሔር ስጥልኝ፣ እናንተም መልካም በዓል። አመሰግናለሁ አዲሱ አመሰግናለሁኝ። ለዚህ ዝግጅት በዋዜማው እንግዲህ ምስጋና በዓል የምስጋና በዓል አሽትተዋል በዚህ ዝግጅት እንዲሁ ላንተም እንዲሁ መልካም የምስጋና በዓል እንዲሆን እመኛለሁ። ወደ ተከታዩ ዝግጅታችን እንለፍ። ዲሞክራሲ በተግባር የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ባሳለፍን ወር በእስላማዊ ሪፐብሊክ በጋምቢያ ዋና ከተማ ባንጁል ባደረገው ስብሰባ በፌዴራል ዲሞክራሲያዊት ኢትዮጵያ የሰብአዊ መብቶች አያያዝ ላይ ውሳኔ አሳልፏል። ይህንኑ አስመልክቶ የቀረበ ዘገባ አለ፣ ሰሎሞን ክፍሌ ያቀርባል። የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን በኢትዮጵያ የሰብአዊ መብቶች አያያዝ ላይ በቁጥር 356 መሠረት ያሳለፈው ውሳኔ ጠንካራና ከአስር በላይ አውጋዥ አንቀጾች ያሉት ነው። የአፍሪካ ህብረት በተቋቋመበት ቻርተር መሰረት ኮሚሽኑ በአህጉሪቱ የሰብአዊና ህዝቦች መብቶች ለማስከበር ስልጣን ያለው መሆኑን በማስታወስ ኢትዮጵያም የህብረቱ አባል ሀገር እንደመሆኗ ይህንኑ የህብረቱን ቻርተር የማክበር ግዴታ አለባት ብሏል። የኮሚሽኑ ውሳኔ ኢትዮጵያ ዲሞክራሲን ለማራመድ ነፃ ምርጫ ለማካሄድና ለመልካም አስተዳደር ምስረታ የቻርተሩን ውሳኔዎች የማክበር ግዴታ ያለባት መሆኑንም ያስገነዝባል። ከአፍሪካ ህብረት ዓላማዎች አንዱ በቻርተሩ መሠረት የሰብአዊና ህዝቦች መብቶች እንዲከበሩ ማድረግ፣ የዲሞክራሲና ተቋማቱን እሴቶች ማስጠበቅና የህዝቦችን ተሳትፎ ማረጋገጥና መልካም አስተዳደር ማስፈን እንደሆነም ውሳኔው ይዘረዝራል። የቻርተሩን አንቀጾች ከሁለት እስከ ዘጠኝ አስራ አንድ አስራ ሦስትና አስራ ዘጠኝን በመጥቀስም በዜጎች ላይ ልዩነት ማድረግን እንዲከላከል በሕግ ፊት ሁሉም እኩል መታየት ያለባቸው መሆኑንና የመኖር መብታቸውን ማረጋገጥ፣ በቁጥጥር ስር እያሉ ለሰቆቃ እንዳይዳረጉ መከልከልና የመሳሰሉ መብቶቻቸው መከበር እንዳለባቸው ያስረዳል። በነጻ የመሰብሰብ የመደራጀትና ሐሳብን ያለ ፍራቻ በነጻነት የመግለጽ መብቶቻቸው እንዲከበሩም ይጠይቃል። አፍሪካ ውስጥ በእስረኞች ላይ ሰቆቃ መፈጸም ማሰቃየትና ከሰብአዊ አያያዝ ውጭ ማቆየት በቻርተሩ መመሪያ መሰረት የታገዱና ከመርሆ ውጭ መሆናቸውንም ያስረዳል። ኮሚሽኑ በመቀጠልም ባለፈው ዓመት ኅዳር በሀገሪቱ የተቀሰቀሰውን ተቃውሞ ተከትሎ የሰብአዊ መብቶች ሁኔታ በእጅጉ እያሽቆለቆለ መምጣቱ በጥልቅ እንዳሳሰበው የመንግስቱ ኃይሎች የተቃውሞ ሰልፎችን ለመበተን ከሚገባ በላይ ኃይል ተጠቅመው ለበርካቶች ህይወት መጥፋትና አካል ጉዳት እንዲሁም ለሌሎች ብዛት ያላቸው መታሰር ምክንያት መሆኑም እንዳሳሰበው ገልጿል። በቅሊንጦ እስር ቤት እሳት ተነስቶ ታራሚዎችን ጨምሮ በርካታ ሰዎች የመሞታቸውና መጎዳታቸው ሪፖርት በቢሾፍቱ የሃይማኖት በዓል ወቅት ፖሊስ ስብሰባውን ለመበተን ሲሞክር 55 ሰዎች መሞታቸውና በመቶዎች የሚቆጠሩ ሌሎች ተረጋግጠው የመጎዳታቸው ዜናም በጥልቅ ያሳስበው መሆኑን የኮሚሽኑ ሪፖርት ይዘረዝራል። ኮሚሽኑ መሰረታዊ የሰው ልጆች መብቶችን ያግዳል ያለው በቅርቡ የወጣው የአስቸኳይ ጊዜ አዋጅ ያሳስበው መሆኑንም ይገልጻል። ከአዋጁ ጋር በተያያዘ የሰዎች ከስፍራ ስፍራ በነጻነት የመዘዋወር መብቶች፣ የመሰብሰብና የመገናኛ ብዙሃን መስተጓጎል፣ እንዲሁም የኢንተርኔት አገልግሎቶች መቋረጥ፣ የብዙዎች ያለ ፍርድ ቤት ትዕዛዝ እየተያዙ መታሰር ያሳስበው መሆኑንም ይዘረዝራል። የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን በባንጁል ስብሰባው ይህን ሁሉ ከዘረዘረ በኋላ ባሳለፈው ውሳኔ በኢትዮጵያ በተለይ የአስቸኳይ ጊዜ አዋጁ ከተደነገገ በኋላ በመሰረታዊ የሰብአዊ መብቶች ላይ እገዳዎች መጣላቸውን አውግዟል። የኢትዮጵያ መንግስት ይህ የአስቸኳይ ጊዜ አዋጅ በሚቆይበት ጊዜም የዜጎቹ የሰብአዊ መብቶች መከበራቸውን እንዲያረጋግጥ ጥሪ አስተላልፏል። በነጻ የመዘዋወር የመሰብሰብና ኢንተርኔትን ጨምሮ በመገናኛ ብዙሀን ላይ ያወጣቸው እገዳዎች እንዲነሱም ጠይቋል። ከተቃውሞ ሰልፎች ጋር በተያያዙ የታሰሩ ሰዎችም በአካባቢውና በዓለም አቀፍ ህጎች መሠረት እንዲዳኙና ክስ ሳይመሠረትባቸው የታሰሩ ሁሉ እንዲለቀቁም ጥሪ አስተላልፏል። መንግሥት የሕዝቦችን ደህንነትና ሴኪሪቲ እንዲያረጋግጥ የኃይል እርምጃ ከመውሰድ እንዲታቀብ ጠይቋል። ኮሚሽኑ በዚሁ ውሳኔው መሠረት የሰብአዊ መብቶች አያያዝን በተመለከተ በነጻ አካል ምርመራ መካሄዱን እንዲፈቅድና የመብት ጥሰቶችን ፈጽመዋል የተባሉትን በወንጀሎቻቸው ደረጃ እየተለዩ በዓለም አቀፍና አካባቢው የፍትህ ተቋማት እንዲዳኙ እንዲደረግም አሳስቧል። ከአፍሪቃ ቻርተርና ከዚህ ደብዳቤ መንፈስ ጋር እንዲሁም የኢትዮጵያ መንግስት አባል ከሆነበት ዓለም አቀፍ የሰብአዊ መብት ህግ በተለይም በዚህ ውሳኔ የተጠቀሱ ህግጋትን እንዲያከብር ከላይ የተጠቀሱት የመብት ጥሰቶች ሰለባ የሆኑ ግለሰቦችና ቤተሰቦቻቸው የገንዘብ ክፍያ፣ ሕክምናና መልሶ ማቋቋም፣ በደሉ እንዳይደገም ዋስትና ጭምር እንዲሰጥ በቂ ካሳ እንዲከፍላቸው እንዲሁም የኢትዮጵያ መንግስት የመብት ጥሰቶችን የሚመረምር አጣሪ ኮሚሽን እንዲሰይም ጠይቋል። የአፍሪካ ቻርተር ተቃዋሚዎችን አስመልክቶም ባሳለፈው ጥሪ ተቃውሞ የማድረግ መብታቸውን ሲጠቀሙ ህግና የሌሎችን መብት ላለመጣስ ጥንቃቄ እንዲያደርጉ አሳስቧል። ሌሎችም በተለይ የተቃዋሚ ፓርቲ መሪዎችና አባላት እንዲሁም የሚመለከታቸው ሁሉና ተራው ህዝብ ከአመስ ቅስቀሳና ሌሎች ወንጀሎችን ከመፈጸም እንዲቆጠቡ ውሳኔው ይጠይቃል። ተከታዩ ዝግጅት ሴቶችና ቤተሰብ ነው። መሠረት ንጉሴ መደበኛ ትምህርቷን ከአስረኛ ክፍል ብታቋርጥም በዳንግላ ከተማ ትሰራበት በነበረ ሆስፒታል ውስጥ ግን በርካታ ደንበኞችን ያፈራች የምግብ ዝግጅት ባለሙያ ነበረች። ቤተሰቦቿን ትደጉምም ነበር ሰሎሞን በላይ ከተባለ እኩያ ጓደኛዋ ጋር ሰላማዊ የፍቅር ግንኙነት ነበራት። ከሦስት ዓመት ጓደኝነት በኋላ ያለመግባባት በመካከላቸው በመከሰቱ የፍቅር ጓደኝነታቸው ይቋረጣል። መሠረት ንጉሴ እንደተጠቀሰው በዳንግላ ከተማ የሆቴል ሠራተኛ ነበረች። የመለያየት ነገር ያልተቀበለው ጓደኛዋ ግን መውጫ መግቢያዋን ተከትሎ ባላሰበችው ሰዓትና ቦታ ፊቷና ሰውነቷ ላይ በአሲድ ከፍተኛ ጉዳት አድርሶባታል። የተበየነበት ወንጀለኛ ባደረሰው አደጋ የ18 ዓመት ጽኑ እስራት ተፈርዶበታል። ስለ ፍርዱ አሰጣጥና አሁን ስላለችበት የጤና ሁኔታ መሠረት ንጉሤ ትናገራለች። በተጨማሪም ከኢትዮጵያ የሕግ ባለሙያ ሴቶች ማኅበር ወይዘሮ ሳባ ገብረ መድኅን የኢትዮጵያ ሴቶች ማኅበራት ቅንጅት ዋና ኃላፊ በአጠቃላይ በሴቶች ላይ ስለሚደርስ ጥቃትና ሕግን በተመለከተ አጠር ያለ አስተያየት ሰጥተዋል። መሠረት አድራጋው ሁለቱንም በስልክ አነጋግራለች። መሠረት እንዴት ነሽ ተሻለሽ በጎነሽ? አሁን እንዴት ነው ህመምሽ? ሳለ መገጠም አይችልም

እኔ ደህና ህክምና ነው የምፈልገው እኔ ከዚህ ውስጥ የሀገር ሀገር ውስጥ ከዚህ በኋላ መሰራት አልፈለግኩም ሲዶኒያ ያፈሰሰብሽ ልጅ ፍርድ ተሰጥቶታል አይደለም ሰሞኑን ያንን በማስመከት ነበር የደወልኩልሽ ኩልሽ ፍርዱ ያን አክል ባይሆኑም ቢያንስ ነው ጥሩ ነው ብያለሁ አስራ ስምንት አመት ፈርዶበታል ሌላ ወንጀል ስለሌለበት እንጂ ያው ዞሮ ዞሮ ለእኔ ያክል አቅዳጅ ነገር አይሰጠም ምስት ታሰረ ተፈታ ምናም ጉም ብሎ ምን ሆን? እንዴት ነው ምን ታነጋ ርብርብ ያረጉልኝ ነበረ ባላኔ የምፈልገው እንጂ አስራ ስምንት አመት ተፈርዶበታል። የፍርዱ ቀን ነበርሽ አንቺ እዛ ሄደሽ ነበረ ተገኝተሻል? አዎ ነበር እና ሲያይሽ፣ እንደው ተገናኝታችኋል? እንደው ሊያውራሽ ሞክሯል? እኔ ማግኘትም ማየትም መታየትም አልፈለኩም። ምን ገና አራት ምናምን ብሎ ያሉትን አብረው ምን ፖሊቲክ ነው እንደው ነበር መስኪን። አብረውኝ የነበረው ግን ሰዎች እንዴት ናት ብሎ ማለት ልቷል። እኔ ማየትም እንዲ እንዳየውም አልፈልግም አይተኝም ደስ እንዲለው አልፈልግም። በሰዓት ውስጥ ላይ የሚለው ድምፅም ስለተሰማኝ አሁን ላይም ደግሞ ደስ ሊለው ይችላል። እንዲተጎድች ቢሆን ደስ ሊለው ስለሚችል መታየት አልፈለግም። ይሄ ፍርድ በቂ ነው በቂ አይደለም? ምንድን ነው ለአንቺ የሚፈይድልሽ? እስቲ ንገሪኝ ምን እንደተሰማሽ በፍርዱ። ፍርዱ ይበቃዋል ማለት እንደ ሰው ሰው የሚል ሲታስብ ይበቃዋል ነው ምልን። እኔነቴን አይቀይረኝም። አሁን ነ ፍርድ ሲ የሞት ፍርድ ሲሰርበትም በሚያን ያክላት ባይ አይደለም ግን እኔ እንኳን አልሞትም እና ቢያንስን ተማርበው ቢያድኑም እሱ የአስራ ስምንት አመት ቢያንስ ለሌላውም እንኳን ትምህርት ሊሆን ይችላል ይበቀዋል ነው የምልሽ። እኔ ግን ከባድ ነው በእኔ ቦታ ሆነሽ ብታስቢው፣ እኔ አላውቅም ብቻ በሰው ሰውነት ሌላም ነገር ሌላም ነገር ሊያስጠኘው ይችል ነበር። ግን እኔ አልችልም እንደዛ ብዬ ለመወሰን እራሱ አልቻልኩም። እኖ ምስክረሹ ምናምን ቢያንስ ትንሽ እንኳን ለመራራት ትሞክሪያለሽ። እንዲም ጭካኔ ከኔ እንደሱ ነገር ሌላም ነገር ነበር የሚያስፈልገው። እኔ አሲዱ ተደፍሶበት የማየትንም ነገር ነበረ የሚፈልገው። ህጉ እንደዛ አይፈቅድም አሉ። ያው አስራ ስምንት አመት ሰርደው ብታል። በቂ አይደለም ቢሆንም ግን ከምንም ይሻላል ብዬ ነው የምገምጠው። ቢጠፋ ቢሰወር ያንን ነገር ላላገኘችም ነበር። ወይዘሮ ሳባ ገብረ መድህን የኢትዮጵያ የሴቶች ማህበራት ቅንጅት ወይም ኔትወርክ ኦፍ ኢትዮጵያን ሁማን አሶሲሽን ዋና ኃላፊ በኢትዮጵያ በአጠቃላይ በሴቶች ላይ በሚደርሰው የሴቶች ጥቃትና ህጉን በተመለከተ አጠር ያለ አስተያየታቸውን ሰጥተውኝ ነበር። በሴቶች ጥቃት ላይ የሚደረጉት ውሳኔዎች እና የህግ አሰጣጠም ያው እንዲሁ ጥሩ ህጎች አሉ። በአሁኑ ሰዓት ጥቃት ለመከላከል የወጡ ህጎች አሉ፣ ፖሊሲዎች መጨምራሉ። እነሱ እንዲፈጸሙ ሁሉም ህብረተሰብ መንግስትም፣ መንግስት ያለውንም ድርጅት መዝጋት አለበት ብዬ አስባለሁ። ብዙ ጥቃት ግን በዋናነት ደግሞ የአመለካከትም ጋር በጣም የተያያዘ ስለሆነ ህግ ማውጣትና ህግ ማስፈጸም ብቻ ሳይሆን በአመለካከት ዙሪያ በግንዛቤ ዙሪያ ሰፊ ስራ መሰራት አለበት። እዚህ ደግሞ የሴቶች ድርጅቶች፣ ሴቶች ማህበራት መጠናከር አለባቸው። ሴቶች መብቶቻቸውን እንዲጠይቁ፣ ጥቃት ሲፈጸምባቸው ቶሎ ማመልከት እንዲችሉ፣ እንዲሁ ደግሞ ጥቃት እንዳይፈጸምም መከላከል እንዲችሉ ሰፊው ስራ መስራት የሚችሉት እነዚህ የሴቶች ቡድኖች ናቸው ብዬ ስለማስብ እነዚህ መጠናከር አለባቸው ብዬ አስባለሁ። እንዲህ የመሰለው እና ሌሎችም ከዚህ ፊት የተፈጸሙት ሴቶች ጥቃቶች ሁላችንንም ሊያሰቅቀንና በጣም እንትን ሆነ አስተማሪ የሆነ እርምጃ ሊወሰድበት ይገባል በምለው የአሲድ መደፋት የሚለው ነገር ከዚህ በፊትም ስንል እንደነበረው አዲስ ፌኖሜና እንደመሆኑ ከወዲሁ ከፍተኛ አስተማሪ እንዲሆኑ ካልተደረገ የቀን ተቀን ልምድ ወይም ደግሞ ክፍተት ይሆናል። ስለዚህ ይህንን አቮይድ ማድረግ የሚቻለው ገና ከጀምሩ አሁን ብቻ አይደለም ከዚህ ፊትም እንደዚህ የተፈሰሰባቸው እናቶች፣ ሴቶች፣ እህቶች፣ ወጣት ልጆች ከፍተኛ ችግር ላይ እንደወደቁ እናውቃለን። ዓይናቸው የታወሩ ወይም ደግሞ ሌላም አካል ጉዳት የደረሰባቸው ሰዎች አሉና። ይሄ ነገር ማቆሚያ መደረግ አለበት ግን ብዬ ያስባለሁኝ። መንግስት ይሄንን ነገር ለየት ባለ መንገድ አይቶ ለምንድን ነው እየበዛ ያለው ለምንድን ነው ጨመረ ያለው ተብሎ ጥናት ተደርጎበት በጣም በጣም አስተማሪ የሆነ ከልካይም የሆነ ቅጣት ከልካይም የሆነ አፈጻጸምና ህግ ሊኖር ይገባል ይላሉ። እሺ፣ በጣም ነው የማመሰግነው ወይዘሮ ሳባ አሜን። መስታወትን እናመሰግናለን እንደዚሁም በዘገባው ውስጥ የተሳተፉትን ሁሉ የተከበራችሁ አድማጮች አሁን ወደ አምስት ጉዳይ አካባቢ ሊሆን ነው ለአራት ሰዓት እስቲ ከአስተያየቶቻችሁ ጥቂቱን እናስደምጣችሁ ሰላም ዜዎች እንደምን አላችሁ ሰኞ ለት አስተላልፋችሁት መራ ግብራችሁ ላይ አንድ አድማጭ ቃለ መጠየቅ ስታደርጉ የእንግሊዝ ቋንቋ ለማረም ስትሉ ቃለ መጠየቅ ደረግ ሰውዬ ሀሳብ እየበሳተናችሁ ነው፣ እና አታርሙ ዝም ብላችሁ ቀጥሉ ብለዋል። እንዳውም ደግሞ እናንተን ማን አስተማሪ አደረጋችሁ የአማርኛ አስተማሪ ማን አደረጋችሁ ብለው ትንሽ ዘለፋ ነገርም ወርውረዋል። እና ተገቢ አይመስለኝም። እንረዳዋለን ከሚሉ እረዳዋለሁ ቢሉ ይሻላል። ምክንያቱም እሳቸው ሌላውን ሊወክሉ አይችሉም። እኔን ሊወክሉ አይችሉም። በስንት ሚሊዮን የሚቆጠር አገር ቤት ያለውን ሕዝብ ሊወክሉ አይችሉም። እሳቸው ለራሳቸው ይረዱት፣ ግን ብዙ የማይረዳው አለ። ሁለተኛ እንደገና በሰው በሰው ስራ ጣልቃ መግባት ይመስለኛል። እሳቸው ስለ ጋዜጠኝነት የሚያውቁት አይመስለኝም። ጋዜጠኝነት ማለት ትምህርት ቤት ማለት ነው። ጋዜጠኝነት ማለት በተማረው ቋንቋ በሚያሳልፈው ቋንቋ ጥርት ያለ መልእክት የሚያስተላልፍ ማለት ነው። እና ትክክለኛ አማርኛ ቋንቋ የምናገኘው ከእናንተ ከቪኦኤ እና ከጀርመን ራዲዮ ነው። የሀገር ቤት ብዙኃን መገናኛዎችማ ሀያ አምስት ከመቶው እንግሊዘኛ ነው ከውሸቱ በተጨማሪ ማለት ነው። እና ቪኦኤ ትክክለኛ ናችሁ። ትክክለኛ አርሙ፣ ትክክለኛም ታስተላልፉት። ቀጥሉበት። አመሰግናለሁ። ጤና ይስጥልኝ የተከበራችሁ የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ ክፍል አዘጋጆች ባለፈው ፕሮግራማችሁ ላቀረብኩት አስተያየት ማለትም በአማርኛ ቋንቋ መሀል ባዕድ ቋንቋዎችን መቀላቀል አስመልክቶ መልሳችሁ ለአድማጮች መወያ የሆን ዘንድ ክፍት በማድረጋችሁ ላመሰግናችሁ ወዳለሁ። በመቀጠል የተሰጠኝ ዕድል ተጠቅሜ ትንሽ ለማለት የምፈልገው ነገር ቢኖር አንዳንድ የዘመኑ ተማርን የሚሉ የፕሮግራማችሁ ተጠያቂዎች ወይም ደግሞ ታዳሚዎች በአማርኛ ቋንቋ መሀል እንግሊዝኛን ቋንቋን የሚወሽቁት የአማርኛ ቋንቋ እጥረት ኑሯቸው ሳይሆን ምሁራን መሆናቸውን ያስረግጥን ልናል ከሚል አጉል እምነት ተነስተው የሚደጋግሙት መጥፎ ልማድ ነው የሚል ግምት ስላለኝ ነው። እናንተም እነሱን ለማረም በምታደርጉት ተደጋጋሚ ጥረት አድማጩን ስለሚያሰለች ነው እንጂ የጋዜጠኝነት ሙያችሁ እንከን ኖሮት አይደለም። አውቆ የተኛን ሰው ለመቀስቀስ ሲባል ሌላውን ሰው እንደመበጥበጥ አይነት ሆኖ ስለተሰማኝ ነው። ለምሳሌ እኔ አማርኛ የአፍ መፍጫ ቋንቋ አደለም። አማርኛ በምናገርበት ጊዜ አንዳችም ከዛ ከምወደው የአፍ መፍጫ ቋንቋዬ አንዳችም ቢሆን አልቀላቀልምና ነው። በተረፈ ለተሰጠኝ እድል እጅጉን አመሰግናችኋለው ዳዊት ነኝ ከፊኔክስ አሪዞና። ክቡራትና ክቡራን አድማጮች ስለ አስተያየቶቻችሁ እናመሰግናለን። በዚህ ጉዳይ ላይ ትላንትም ምን እናንተ እንደጠቀስነው በራዲዮ መጽሔትም እንመለስበታለን የተለያዩ ፕሮግራሞች ሰርተናልና ይሄ ጥሩ የውይይት ርዕስ ይሆናል። እንግዲህ አስተያየቶቻችሁን በ2022059942 የውስጥ መስመር 14 እንዲሁም በኢሜይል ኤችኦርኤን አት ቪኦኤ ኒውስ ዶት ኮም እያላችሁ መስጠታችሁን እንድትቀጥሉ በተለያዩ ጉዳዮች ላይ በዚህም ብቻ ሳይሆን በማንኛውም እናንተ ያሳስበናል፣ ይመለከተናል፣ ውይይት ሊደረግበት ይገባል፣ ትኩረት ሊስብ ይገባል በምትሉት ጉዳይ ላይ አስተያየቶቻችሁን እንድትሰጡን እንጋብዛለን። አሁንም አጠር ያሉ መረጃዎችን እናካፍላችሁና እንሰናበታለን። ለዛሬ ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር 22 ብር ከ25 ሳንቲም ነው ዛሬ በወጣ የኢትዮጵያ ብሔራዊ ባንክ የባንክ መረጃ መሰረት የምንዛሪ መረጃ መሰረት እንግዲህ የባንክ መሸጫ ዋጋ 22 ብር 69 ሳንቲም ነው። የባንክ መግዣ ዋጋ ለአንድ የዩናይትድ ስቴትስ ዶላር 22 ብር ከ25 ሳንቲም ነው። ዩሮ 24 ብር ከ07 መግዣው ነው፣ 23 ከ60 መሸጫ። የእንግሊዝ ፓውንድ 28 ከ20 የባንክ መሸጫ ዋጋ፣ 27 ከ65 ደግሞ የባንክ መግዣ ዋጋ ነው። ምንጩን ከደብሊው ደብሊው ደብሊው ኤንቢኢ ጂኦቪ ኢቲ 18 ምንዛሬዎችን የያዘ ዝርዝር ሰፍሯል ታገኛላችሁ። የኢትዮጵያ ሜቴኦሮሎጂ ኤጀንሲ ባወጣው ትንበያ መሰረት ነገ ረቡዕ ህዳር 14 200 ይቅርታ ነገ ሐሙስ ህዳር 15 አዲስ አበባ ደመና እንደሚኖራት ተንብየዋል። ከፍተኛ ሙቀቱ 12፣ ዝቅተኛ 24 ነው። ከፍተኛው 24፣ ዝቅተኛው 12 ዲግሪ ሴልሺየስ ነው። ከጊዜ ጋር እየፈጠንኩ ስለሆነ አንዳንድ ቁጥሮችን ይቅርታ ጠይቃለሁኝ። በwww ኢትዮሜት ኢቲ ላይ ከ18 የተለያዩ የኢትዮጵያ ግዛቶች የተሰበሰቡ ጣቢያዎች የተሰበሰቡ መረጃዎች አሉ። የሦስት ቀናት ትንበያዎችም ሰፍረዋል። በነገራችን ላይ ልክ የዛሬ 20 ዓመት ዛሬ ኢትዮጵያ ላይ ከባድ ሐዘን ነበረ 175 መንገደኞችን አሳፍሮ ወደ ሲበር የነበረ አይሮፕላን ተገዶ ተጠልፎ ኮሞሮስ ደሴቶች አቅራቢያ ወድቆ 125 መንገደኞችና የበረራ ቡድኑ አባላት ዛሬ በዚያም ምክንያት ሞተዋል። ዛሬ ልክ የዛሬ